የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬን እሁድ የአንድ ሰዓት ዝግጅት ጀመረ። በተለይ ኪነጥበብ በኢትዮጵያ ስፍራ እንዲያገኝ በቸኛ ስፍራ እንዲኖረው ያደረገ ሰው ነው። እኔንም ቢሆን መርቶኛል። ለምሳሌ ካፕቴን ካሜሩን ሆኜ ተጫውቻለሁ። በቴዎድሮስ ውስጥ ጄኔራል ጂኒን ሆኜ በአሉላ አባነጋ ማማውድነት በእውነት ላይ ሰርቻለሁ። መሪ ነበር። በዚህ በኪነጥበቡ ጥበቡ ዓለም ጋሻባተን ማጣት ትልቅ እጦት ነው። ትክክለኛ የትወና አቅጣጫ እንዲኖረኝ ያደረገኝ ለዚህ እንድበቃ ለዛሬው ስሜ በዚህ ሙያ እንድከበርበት ያደረገኝ መሰረቴ ጋሻ ባተ ነው። አሁን መጨረሻ ላይ የሰማችሁት የቲያትር ባለሙያው ፍቃዱ ተክለ ማርያም ነው። ከሱ ቀድሞ የተናገረው ደግሞ አንጋፋ የኪነ ጥበብ ሰው ተስፋ የገሰሰ ነው። ሁሌ መቅበር፣ ሁሌ መርዶ መንገር ይሰለቻል፣ ያስፈራልም። መቆሚያ የሌለው የተፈጥሮ ህግ ነውና መቸስ ምን ይደረጋል። ሕይወት ይቀጥላል። እኛም ሙያ ውስጥ ነንና እንቀጥላለን። ምነው ነው በቅደም ለታ አንጋፋውን የቪኦኤ ጋዜጠኛ አሸናፊ አበጀን ቀበርን አይደል? ከዝክር አባተ መኩሪያ ሰፋ ያለ መሰናዶ፣ ሌላ ካለፈው ያሰረፍነው ውይይት አለን፣ ከአልቢትር ትርሃስ ጋር የጀመርነው ወግ። በዚያ ውይይት መነሻ ነገርን ነገር ያነሳዋልና ተያያዥነት ያለው ጥቂት ነገርም እናነሳለን፣ በወግ ደረጃ ማለት ነው። ንጉሥ የአክሊሉም መስኮቱን እንደ ከፈትንለት ያሰናዳውን ይዞ መግባቱ አይቀርም። ከእናንተ አስተያየቶች ለዛሬ ያዝነው አለና ይቀርባል። ለማንኛውም እኔ አዲሱ አበበ ከፕሮዲሰሯ ብርሃን ኃይሉ እንዲሁም ደሳ ላይ መኮንን ጋር ለሁለት ነው ዛሬ የሚያስተናግዱን። የዛሬውን የነሐሴ 8 2008 ዝግጅት ሳስተናብር አብሬያቸው አመሻለሁ። ባልደረባ ያሉላ ከበደ ረፍት ላይ ነው። እንደምንሰነበታችሁ ከዜናው በኋላ ተመልሼ እመጣለሁ። ጤና ይስጥልን! ክቡራትና ክቡራን እንደምናመሻችው፣ ዜናውን የማሰማችው ሰሎሞን አባተ ነኝ። ጀስቲን ትዋይት የስቱዲዮ መሳሪያዎች ላይ ይገኛል። የናይጄሪያው የሽብር ቡድን ቦኮ ሃራም ቀደም ሲል ጠልፏቸው ከነበሩ የቺቦክ ትምህርት ቤት ልጃገረዶች መካከል 50 የሚሆኑትን በቪዲዮ ካሳየ ወዲህ የሀገሪቱ መንግስት ከቡድኑ ጋር ለመነጋገር እየሞከረ መሆኑ ተገለጸ። ከልጃገረዶቹ መካከል ብዙዎቹ መገደላቸውን ቦኮ ሃራም አስታውቆ የቀሩትን በእስረኛ ተዋጊዎቹ ለመለዋወጥ እንደሚፈልግ ቡድኑ ተናግሯል። አንድ ፊቱን የሸፈነ የቡድኑ አባል ነው የተባለ ሰው በሚናገርበት የ11 ደቂቃ ቪዲዮ ልጃገረዶቹ የተገደሉት የሀገሪቱ መንግስት እያካሄደ ባለው የአየር ድብደባ መሆኑን አመልክተዋል። ከተናጋሪው ተዋጊ ጀርባ ራሳቸውን የተከናነቡ ግራ የተጋቡና የተጨነቁ የሚመስሉ ልጃገረዶች ተቀምጠው ታይተዋል። ቦኮ ሃራም በዚሁ የቪዲዮ መልእክቱ የናይጄሪያ መንግስት ሌጎስ አቡጃና ማይድጉሪ ከተሞች ውስጥ የአሰራቸውን አባላቱን እንዲለቅ ጠይቋል። የናይጄሪያ መንግስት ወደ ድርድር እንዲገባ ተሟጋቾች እየጎተጎቱ መሆኑ ተሰምቷል። ኒውዮርክ ከተማ ውስጥ ትናንት ቅዳሜ ከመስጂድ ሶላት ሲወጡ ለተገደሉት ኢማምና ረዳታቸው ተጠያቂ ነው የሚባልን ተጠርጣሪ እያደነ መሆኑን የከተማይቱ ፖሊስ አስታወቀ። የግድያው ምክንያት ምን እንደሆነ ባይታወቅም በዚያው ኩንስ ክፍለ ከተማ ውስጥ በሚገኘው ፋርቃን ጃሜ መስጅድ አካባቢ ያሉ የመብቶች ተሟጋቾች በጥላቻ የተነሳሳ ጥቃት ሳይሆን እንደማይቀር ተናግረዋል። እንዲህ አይነቱን ችግር የሚፈጥሩ እስላም ጠድሎች በአካባቢው ያሉ በመሆኑ በሙስሊሞች ላይ በሚካሄድ ጥላቻ ምክንያት የተፈጸመ በሰብዕና ላይ የተሰነዘረ ጥቃት ነው ብለዋል። በቡክሪልን ክፍለ በይቅርታ፣ በብሩክሊን ክፍለ ከተማ የሚገኘው መስጅድ አልአማን ኢማም ከቢር ቾውዱሪ ብለዋል። ከቢር ቾውዱሪ ግድያው በተፈጸመበት መስጅድ የተገኙ የሚያመልኩ የባንግላዴሽ ጉዳዩ በጥላቻ የሚያመልኩ ባንግላዴሻውያን ጉዳዩ በጥላቻ የተነሳሳ ግድያ ተደርጎ እንዲያዝላቸው የጠየቁ ሲሆን መቶ የሚሆኑ ተቃዋሚዎች በአካባቢው ተሰብስበው ፍትህ እንፈልጋለን እያሉ ይጮሁ ነበር። ፖሊስ የተጠርጣሪውን ገጽታ የሚያመላክት ንድፍ በትኗል። ለዩናይትድ ስቴትስ ፕሬዚደንትነት እየተወዳደሩ ያሉት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ እስላማዊ ሽብርተኝነት እያሉ የሚጠሩትን ሁከት እንዴት እንደሚወጉት የሚተነትኑበትን ንግግር ነገ ሰኞ ያሰማሉ ተብሏል። እስላማዊ መንግስት ቡድንን የፈጠሩት ፕሬዚደንት ባራክ ኦባማና በፕሬዚደንታዊው ፉክክር ተቀናቃኛቸው የሆኑት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን ናቸው ሲሉ ትራምፕ በሳምንቱ አጋማሽ አካባቢ መክሰሳቸው ይታወሳል። መካከለኛው ምስራቅ ውስጥ ባሉ ጂሃዲስቶች ላይ እርሳቸው ከፕሬዚደንት ኦባማ ይልቅ እጅግ የከፉ የአሜሪካ ጦር አዛዥ እንደሚሆኑ ትራምፕ ደጋግሞ ቢናገሩም የነገው ያንን የሚያደርጉበትን ዝርዝር እቅድ ያወጣሉ ተብሎ የሚጠበቅ ንግግር እንደሚሆን ተሰምቷል ኦባማንና ክሊንተንን በአይሲል ፈጣሪነት የከሰሱበትን ደጋግመው ያሰሙትን ውንጀላ ዘግየት ብለው ለመሳለቅ የሰነዘሯቸው ቃላት እንደነበሩ ተናግረዋል ትራምፕ በዚያ አነጋጋሪ ክሳቸው ምክንያት የበዙ ወቀሳዎች ከራሳቸው ፓርቲ ሰዎች ሳይቀር ጎርፎባቸዋል በዩናይትድ ስቴትስ የአየር ድብደባ እየታገዙ ኢራቅ ውስጥ እየተፋለሙ ያሉት ኩርዳውያን ፔሽሜርጋ ተዋጊዎች በሞሱል ከተማ ዙሪያ ያሉ ቀበሌዎችን ከእስላማዊ መንግስት ቡድን ለመንጠቅ ጥቃት መክፈታቸው ተዘግቧል። እስካሁን ባለው ጊዜም ብዙ ቀበሌዎችን መቆጣጠራቸውና ውጊያው እንደቀጠለ መሆኑን የፔሽሜርጋ ባለስልጣናት ተናግረዋል። ሞሱል እስላማዊ መንግስት ቡድን የዛሬ ሁለት ዓመት ገደማ የተቆጣጠራት ሁለተኛይቱ የኢራቅ ግዙፍ ከተማ ነች። የኢራቅ መሪዎች ሞሱልን በመጪዎቹ አራት ወራት ውስጥ ማምጣት ጥራታለን ሲሉ ዝተዋል። የአይሲል መሪ አቡበካር አልባግዳዲ ኢራቅን፣ ሶሪያንና ሌሎችም የአካባቢውን ግዛቶች ያካተተ የከሊፋ መንግስቱን የዛሬ ሁለት ዓመት ያወጀው እዚችው ሞሱል ከተማ ውስጥ ነበር። በሪዮ ኦሊምፒክ ኢትዮጵያዊቱ ማሬ ዲባባ የሴቶች ማራቶንን ነሐስ ሜዳሊያ ወሰደች። ማሬ በሴቶች ማራቶን የዓለም ሻምፒዮን እንደሆነች ይታወቃል። ትናንት በተካሄደው የአስር ሺህ ሜትር የወንዶች ውድድር እንግሊዛዊው ሞ ፋራ አሸንፏል። በመቶ ሜትር ሜትር ሩጫ አሽቅድምድም ጀማይካዊው ኡሴን ቦልት ምናልባት ሶስተኛውን ተከታታይ የወርቅ ሜዳሊያ ዛሬ ይወስድ ይሆናል ተብሎ ተገምቷል። በሪዮ ኦሊምፒክ ላይ ስድሳ ሜዳሊያዎችን በአጠቃላይ በማግኘት ዩናይትድ ስቴትስ ሰንጠረዥን እየመራች ትገኛለች። ሁለተኛ ቻይና፣ ሶስተኛ እንግሊዝ፣ አራተኛ ሩሲያ ሆነው እየተከተሏል ነው ሌሎችና ምናልባትም ከኢትዮጵያ የሚደርሱን ዘገባዎች ካሉ በምሽቱ ይዤላችሁ መለሳለሁ። ወደ ቀሪ ዝግጅቶች ለአዲሱ ጥበብ ሆይ፣ አንቺነትሽን ተጠልለው ውስጥሽን የታቀፉ አያጸድቅ ታቦትሽን ተማጥነው ጽላትሽ ስር የተነጠፉ ለስምሽ ዝክር ትንሣኤ ማንነታቸውን ያጠየፉ አልፈው ላያልፍላቸው ራሳቸውን ያሳለፉ፣ ጥበብ ሆይ፣ ያንቺስ ምላሽ ምንድን ይሆን በእጥፉ? ጥበብ ሆይ። የግጥሟ ርዕስ ጥበብ ሆይ፣ በቋሚ ተባባሪያችን በገጣሚ ተመስገን አፈወርቅ። መራሄ ተውኔቱን አባ ተሞኩዳን ለመዘከርም ይመስላል ተሜ አጭሯን ግጥም ያደረሰኝ፣ አመሰግነዋለሁ። የምሽቱን ቀዳሚ ዜማም ወደ መጋበዝ ላምራ። ይህን ስል በድጋሜ የከበረ ሰላምታይንም እያቀረብኩ ነው። ቁሳና ኩርፊይ ብሎች ፍቅሜ Gırma rengili şiddetçe kanabalış, kanabalış Bir umar, cenayet altı Alaskan yurt buluş, bu peytiz kanabalış, kanabalış

እንት ነው አሉ። በጣሊያን ጊዜ በአንድ በኩል በሽታው፣ በሌላ በኩል የጠላት ጥቃት በረታና ሞት የየዕለት ክስተት ሆነ። ሟቾችን መቅበርም የየዕለት ተግባር። በዚህ ጊዜ ነው ኩርሴትየዋ ኡፍ ምነውቴ ብለው ያማረሩት ሳይለቀስ ሳይቀበር ያደረበት ቀን በመጥፋቱ ነው። እና እኛም መርዶ መንገር ልማር ሊሆንብን ነው እንዲያቦ አልንና ውሸት ምን ያረጋል፣ ሰጋን ማለት ፈራን። እንዴ እስቲ አስቡት የስንቱን ሞት አወራን፣ የስንቶቹን መርዶ ነገርን። ኧረ በቃ ይበለን። አዎ በቃ ይበለን። ጎበዝ ጀግናም አሳጣን እያለን የአገር ምስክሮችን የሚያቆይልን በማለት በአቡነ ዘበሰማት እናሳርግና ወደ ተነሳንበት ጉዳይ እንዝለቅ። አንድ የኪነ ጥበብ ዋርካ ተገረሰሰ። አንድ የመድረክ ንጉሥ ከዚህ ዓለም በሞት ተለየ። ከእንግዲህ ላይ ጽፍ ከእንግዲህ ቲያትር ላይ ደርስ ዳግም መድረክ ላያዘጋጅ ተዋንያኖችንም ላያሰለጥን ጸሐፌ ተውኔቱ ደራሲውና የመድረክ አዘጋጁ አባተ መኩሪያ ለዘላለማዊ እረፍት ወስዷል። እስከ ወዲያኛው አንቀላፍቷል። በቅድሚያ አመሰግናለሁ ጋይሰስ ብዙ ሰዎችን በእውነቱ እያጣን ነው በተለይ በኪነ ጥበቡ ዘርፍ አንጋፋ የሆነው በእውነቱ እንደው ትልቅ ሰው ነው ያጣኑ በዚህ በዘርፉ አንተ በይበልጥ በጣም ታውቀዋለህ አቶ አባተ መኩሪያ ከፍተኛ የኪነጥበብ ጥበብ አስተዋጽኦ እንዳለው በኢትዮጵያ ይታወቃል በዩኒቨርሲቲም እያስተማረ ነበር የሙያ ባልደረባህን በመለየቱ በጣም አዝናለሁ እግዚአብሔር ያጥናህ የሚያሰኝ ነው እንዴት ይታወሳል ጋሻ አባተ ጋይሰስፋይ ዋና የሚታወሰው በአዘጋጅነቱ ነው ማለት መራሄ ተውኔት ይባላል አሁን በአሁኑ ጊዜ ተርሚኖሎጂ አባተ በተለየ ስፔሻላይዝ አደረገ ሊባል ይቻላልም ደግሞም ለሙያው ለአዘጋጅነት ሙያ ስፍራ እንዲያገኝ በኢትዮጵያ ኪነ ጥበብ ሙያ ውስጥ አንድ ብቸኛ ስፍራ እንዲኖረው ያደረገ ሰው ነው። ይህ በተለይ የጸጋዬ ገብረመድህንን ተውኔቶች እነ አሁን በስድስት ወር መቅደም ያው ጊዳ የመሳሰሉ ተውኔቶች በጣም አስቸጋሪ ለመመለክ የሆኑ ተውኔቶችን ያዘጋጅና ስሙን ከጸጋዬ ገብረመድህን ጋር ጎን ጋር ያስቀመጠ ነው። አባተ ባዘጋጅነት፣ ጸጋዬ ገብረመድህን ደግሞ በጸሀፊ ተውኔትነት አንዳንድ አስቸጋሪ ዝግጅቶችም እንደ አቫንጋርድ ሊባሉ የሚችሉ ተውኔቶችን ለምሳሌ መልክአ ምድር የሚሰኝ በሀገር ፍቅር ቲያትር ውስጥ ዩኤል የሞከረውን ሱ ለአውጦ ተዘጋጅቶታል። አንድ ሺ አንድ አንድ ሺ አንድ የሚል ደግሞ እንደዚሁ ሌላ ወንዶሰን ገብረ ኢየሱስ ጋራ ሰርቷል እና ከዚያም በኋላ እንግዲህ ሪቫይቨል የሚሆኑ ስራዎችንም ሰርቷል። ለምሳሌ አሁን በቅርቡ አፋጅሽኝን፣ ቴዎድሮስን ደግሞ እንደዚሁ እነህ ወጥ ሆነ የመጀመሪያዎቹ ዝግጅቶች አሁን የሰራው በኋላ በሱ እይታ እና ቅርጽ ያዘጋጃቸው ተውኔቶች ናቸው። አፋጅሽኝን፣ የፍትሀዊ ንጉሴን አሁን እዚህ ዩኒቨርሲቲ የተቀጠረበትም ስራ እሱ ነው። እዛን ጊዜ ኮሌጁ ሲቋቋም አለፈለገ ሰላም የስዕል ትምህርት ቤት፣ የያሬድ ሙዚቃ ትምህርት ቤት ና የቲያትር ጥበባት ትምህርት ቤት ና የኢትዮጵያ ጥናት ኢንስቲትዩት ባህል ማዕከሉም እሱ ሙያውን የጀመረበት እዛ የሰለጠነበት ቦታ ቤተግነ ጥበባት ቲያትሪክ ወይም ክሪኤቲቭ አርት ሴንተር ይባል ነበር። አሁን ባህል ማዕከል የሚባል እዛ ነው። እንግዲህ ሙያውን የጀመረው በአፕሬንቲስ ሽፕ ማለት መደበኛ የቴአትር ትምህርት አይሰጥም ነበረ። በተግባር ከሚሰሩት ሰዎች ና ከሚያሰሩት ሰዎች ነው ትምህርቱን የታሰበው። ለምሳሌ ያላቻ ጋብቻን ያን ጊዜ እኔ እዛ አዘጋጅ፣ እሱ እዛ ተዋናይ ነበረ። በኋላ ያላቻ ጋብቻን እሱ ደግሞ በራሱ ቅርስ አዘጋጃ ቤት ከመጣ በኋላ ሪቫይቫል ሰርቶታል። ቴዎድሮስንም እንደዚሁ ነው። መጀመሪያ ላይ በእንግሊዝኛ ስንሰራው ጃንሆይም በነበሩበት ዶክተር ካፕላን የሚባል ነበር ዋና አዘጋጅ እና በዛ ላይ በአፕሬንቲስሽፕ ጀረል ደረጃ ሲከታተል የነበረ ሰው እና ከዛ ወጥቶ ነው የአዘጋጅነትን ቦታ የሰጠው። ተውኖ ነበር ማለት ነው። መድረክ ላይ መተወኑን ብዙ አድማጮች ያውቁ እንደሆን አላወቅም እንደሆነ አላስታወሱም። በአዘጋጅነት ነው ይበልጥ። አዘጋጅነት ማለት ያው መራይ ተብኔት ማለት ነው ዳይሬክተር ማለት ነው የሚባለው እንግሊዝኛው። በሱ በኩል ነው እንደ ስፔሻላይዜሽን አድርጎ የወጣው ማለት ነው። እና እሱ በአዘጋጅነቱ እስከ ዋና ስራ አስኪያጅነት ደረጃ ደርሰዋል። ይሄ እንግዲህ የመድረክ ህይወቱን ነው። በኢትዮጵያ ቴሌቪዥንም ማዘጋጀት ደረጃ በአዘጋጅነት ደረጃ ለምሳሌ መዝናኛ ፕሮግራም በማዘጋጀት ይታወቃል። ደግሞም እንደዚሁ ለምሳሌ በደርግ ጊዜ ትልልቅ ሰልፎች ይደረጉ ነበረ። የአድዋ ዘመቻ ጊዜ፣ ክብረ በዓል ጊዜ ያለ ትልቅ ሰልፍ አረንጓዴ ዘመቻ የሚባል ያን ጊዜ በየጊዜው ዘመቻ ነው የነበረው እና በዛ ውስጥ ያንንም ደግሞ ተሳስፎ እና ብዙ አጀብ ያለበትን ትርኢቶች የሚያዘጋጅ ሰው ነበረ፣ ከመድረኩ ሌላ ማለት ነው። በዛ ሁሉ የሚታወቀው በአዘጋጅነት ሙያ ነው። በኋላ መቸ አሁን በቅርቡ ጊዜ ላይ እንትንም ዝግጅት ሙዚቃዊ ነገር ዝግጅትም አከናውና ልያው፣ እንዳልኩ የመዝናኛ ፕሮግራሙን የኢትዮጵያ ቴሌቪዥን ሲያዘጋጅ እንደነበር ሁሉ እንደዚሁም ሌሎች ሙዚቃዊ ድራማዎች ነክ ያዘጋጅ ነበር፣ እና ከሙዚቃ ጋርም እያደባለቀ ሙዚቃ ደጀንነት የሚታዩ ተውኔቶችን ያዘጋጅ ነበር። ጥሩ። ይሄ ነው እንግዲህ አባተን ወደ እውቅና እና ወደ መደነቅም ጭምር ያደረሰው መደነቅምም ሊታወቅ ይገባዋል። አስተዋጽኦውም ትንሽ አይደለም። በዚህ በኩል በዚህ ረገድ በዚህ በኩል ክብር አግኝቶ የወቶ እስካለበት ድረስ መቆየቱ ድካሙን ፍሬ አይቶታል ለማለት ከመድረክ ሌላ እንደው በተለያየ ዘርፍ ያደረገውን አስተዋጽኦ ገልጠህልና ጋሽ ተስፋዬ ሁሌ ሊታወስ የሚችል እና የሚገባው ሰው ነው። የአባተ መኩሪያ ከኪነጥበቡ መለየት በግልጽ የሚታይ ክፍተት ይታይሃል ለአንተ ጋሽ ተስፋዬ? አዎ፣ እንግዲህ አየው ወደ ሰባ አምስት አመቱ ነው አሁን ህይወቱ ሲያዝ፣ ከዚህ እድሜ በኋላ ብዙ ተሳትፎ ያደርጋል ብሎ መጠበቅ ያስቸግራል። በተለይ በአዘጋጅነት ስራ ላይ፣ ምክንያቱም ቁብቂጥ ማለት አለብህ። ወደ መድረክ መውጣት መውረድ አለ፣ ወደፊት ወደኋላ እና መራወጥ ያለበት ነገር ስለሆነ ይሄንን ሰው አረጀ ጊዜ ሊከታተለው አይችልም። እና እስካሁን ድረስ በሰራው ስራዎች እውቅና ማግኘቱና አስተዋጽኦ ማድረጉ ይህ በቃል ከእንግዲህ በኋላ ይሠራ ይችል ነበረ ጤና ቢኖረው እና ቢያዘጋጅ ኖሮ በተለይ ቀድሞ የነበሩትን ያዘጋጃቸውን ቲያትሮች እንደገና በድጋሚ ቢሰራቸው ናሀሁ ለምሳሌ እሱ ራሱ እያለ ኦቴሎም ያው ቅድም ሪቫይቫል ነው፣ ያልኩ እናውላቸው እና ተስፋዬ ሳህሉ ሲሰሩት በነበረ ጊዜ የነበረው ኦቴሎ ነው፣ ለይቶ እነ አበበ ባልቻ እና እነ ሱራፌል በጋሻ እንዲሰሩት አድርጎ ያቀረበው ይሄ ሪቫይቨሎች ናቸው። የእሱ አሻራ ግን አለበት በእነዚህ ሪቫይቨል ውስጥ ትርኢቶች ውስጥ እና ከእንግዲህ ሚስራ ብንል ከዚህ በኋላ ኤነርጂውም እና ጤናውም ያስቸግራል እና ሪያሊስቲክ መሆን አለብን። ጥሩ ነው እድሜ የህልም ክስል ሰጠው እና ይህልም አስተዋጽኦ ለማድረግ ስለበቃ በእግዚአብሔር ብክብር ምስጋና ይግባው። እውነት ነው ነው የሚፈልገው እውነት ነው እውነት ነው። በጉብዝናው ወራት ወዲያ ወዲህ ተዘዋውሮ ተዘዋወሮ ሊሰራ በሚችልበት ሰዓት ሰርቷል። እሱ ያፈራቸው የመድረክ ተዋንያን ብዙ እንቁዎች አሉ። እነሱም በእውነቱ የእሱ አሻራ ውጤት ናቸው። እግዚአብሔር ያጥናችሁ አንተንም፣ ሌሎቹንም እላለሁ። ጋሽ ተስፋዬ ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። ጋሽ ተስፋ የገሰሰን ሰፋ አድርጌ ነው ያዋየው። አድማጮች ግን የጋሽ አባተ ገድል ሳያልቅ ሰዓቱ ገታኝ። ወደ በኋላ ደግሞ ሌሎች ሁለት እንግዶች እንዲሁ አባተን የሚያስታውሱ እናቀርባለን። ተጠባበቁ። የመስኮቱን መከፈት በተጠንቀቅ እየተጠባበቀ ነው። መቼስ ማንነቱን ንገሩን፣ አንባለም ራዲዮ መጽሔት ላይ የራሱን መስኮት የሠራ አንድ ሰው ብቻ ነውና፣ በአዲስ አበባ አጠራር ጠንክር ዘካዛንቺስ ደጩ አንበሴ ዘባሻ ወልደ ችሎት ይባላል። በቪኦኤ ራዲዮ መጽሔት ደግሞ ንጉሤ አክሊሉ እነሆ፣ የንጉሤ አክሊሉ መስኮት ተከፈተ። መስኮቴ ከተከፈተ አዲሱን የፕሮፌሰር ዳንኤል ቅጣውን እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ ባለፈው ሀምሌ ሰላሳ ቀን ሁለት ሺህ ስምንት ዓመተ ምህረት በአዲስ አበባ ዩኒቨርሲቲ ኢንዱስትሪያልና መካኒካል ኢንጂነሪንግ ትምህርት ቤት ተመርቋል። ምሁራን ገምግመውታል። ከገመገሙት ምሁራን መካከል አንዱ የዛሬ የኔ እንግዳ ናቸው። የእሳቸው ደግሞ ግምገማ በይበልጥ ያተኮረው ድርሰትና ደራሲው ምን መሆን እንዳለባቸው በሚለው ላይ ነው። እና እስቲ በቅድሚያ ራሳቸውን አስተዋውቀው እንዲጀምሩ ፍቀድልኝ። መልካም ንጉሴ የተፈራ እባላለሁ። እንደተባለው በኢትዮጵያ የፖፑሌሽን ሚዲያ ሴንተር በዚህ በስነ ጽሁፍና በሚዲያ ተግባር ላይ ሰፊ ስራ የሚሰራ እዛ የኢትዮጵያ ተጠሪ ሆኜ ነው የምሰራው። የፕሮፌሰር ዳንኤል ቅጣውን መጽሐፍ ከረቂቅ ጀምሮ አሁንም ወደ ህትመት በምሄድበት ጊዜ ለማንበብ እድል አግኝቻለሁ። መጽሐፉን እንደምታዩት ከጥራት ከምርታማነት፣ እና ከተለያዩ በሀገራችን ካሉ መሰረታዊ ጉዳዮች ጋር የተያያዘ ነው። ይህ መጽሐፍ ጽንሰ ሀሳቡ በጣም የጠነከረ ቢሆንም አቀራረቡ በጣም ለሰዎች በሚገባ መንገድ የተጻፈ ነው። ፕሮፌሰር ዳንኤል በጉዳዩ ትንተና ላይ ብቻ ሳይሆን ህዝቡ ሊረዳው በሚችለው ቋንቋ የማቅረብ ጥረታቸው አንዱ አንዱ የሚደነቅ ነው። ምክንያቱም ሰፊና ጥልቅ የሆነ ጉዳይ ነው። የደረሱበትን ሁኔታ ደግሞ ዶክተር ንጉሥ የተፈራ ሲገልጹ በጣም የማደንቀው መጽሐፉ የተጻፈው ጉዳዩን በሚያቅሰው የብዙ ጊዜ የደራሲያን ፈተና ወይም የጋዜጠኞች ፈተናችን አላደል ጉዳዩን በሚገባ በጥናትና ምርምር የማወቅና የመጨበጥ ጉዳይ ነው። ስለዚህ ፕሮፌሰር ዳንኤል የጻፉበትን ጉዳይ በደንብ ጠንቅቀው የሚያውቁና በሀገርም ውስጥም በውጭ ሀገርም የተከራከሩበት ውጤት ያስገኘ መንገድ መሆኑን የተረጋገጠበትን መንገድ ነው የጻፉ። ሁለተኛው ነገር መጽሐፉ ታዳሚውን ወይም አንባቢው ማን እንደሆነ ለይቶ የሚነሳ ነው። ከዚህ አኳያ አንባቢዎቹንም እነማን እንደሆኑ ለይቶና ለእነኛ ለነኛ ለአንባቢዎች ቋንቋ በሚጥምና በሚገባ መንገድ ይህንን ከፍተኛ የሆነ ጥልቀት ያለው ጽንሰ ሀሳብ በጣም አስታርቀውና አገናኝተው ያቀረቡት ነው። እንግዲህ ጉዳዩን ማወቅና ታዳሚውን ማወቅ ብቻ አይበቃም። ጉዳዩና ታዳሚው ሊገናኙ የሚችሉባቸውን የቋንቋ ችሎታና የተግባቦት ስልት ደግሞ ማወቅ ያስፈልጋል። አንዳንድ ሰዎች ጥሩ ሀሳብ አላቸው፣ እውቀት አላቸው፣ ታዳሚውን ያውቃሉ። እንዴት አድርገው እንደሚያቀርቡና ሀሳባቸው እንደሚገልጹ ግን ትልቅ ችግር አለባቸው። ይህ የፕሮፌሰር ዳንኤል ችግር አልነበረም። ጉዳዩንም አውቀውታል፣ ታዳሚውንም አውቀውታል። እንደገና ደግሞ ታዳሚውንና ጉዳዩን ለማገናኘት የሚያስችለውንም ደግሞ የአቀራረብ የኮሚኒኬሽን ምስኪል ያለውን ሁኔታ አውቀውታል። ስለዚህ ከዚህ አቅጣጫ በእውነት በጣም ጠቃሚ መጽሐፍ ነው። መረጃው እና እዛ ላይ ያለው ግፊት ከውስጥ ከቁጭት የወጣ የተጻፈ መጽሐፍ ነው እና ሌላ እንደው በመጨረሻ የምናገረው አንዳንድ መጽሐፎች ለመረጃ የሚቀርቡ ናቸው። በቃ መረጃ ናቸው ከጭንቅላት የሚያልፉ አይደሉም። ልክ እንደ ትምህርት ቤት እውቀት ናቸው፣ እና ከዛ በኋላ ስታልፍ ትተታቸው ትሄዳለህ። የእሳቸው ግን ከአእምሮ ከአእምሮ ወደ ልብ ውስጥ ማለፍ የሚችል እውቀት አለ፣ እንትን ሀይል አለው። ስለዚህ ከዚህ አቅጣጫ በጣም ጠቃሚ ነው። አንዳንድ ነገር እንግዲህ ታነበውና ተነሳሽነትን የማይፈጥር በውስጥ እሳት የማይጭር አንድ ነገር ለማድረግ ግፊትም ና ተጽዕኖ የማያደርግብህ ከሆነ ኢንፎርሜሽን ነው ማለት ነው በቃ መንገድ ላይ እንደምታየው ኢንፎርሜሽን ሆኖ ይቀራል ነገር ግን የፕሮፌሰር ዳንኤል መጽሀፍ እነሆ መንገድ ለኢትዮጵያ በእውነት ከአእምሮ ወደ ልብ የሚያል የሰዎችን ስሜት የሚኮረኩር የሚያነሳሳ ራሳችንን በዚህ በተሰማራንበት ጉዳይ እንድንመረምር የሚያደርግና እንደገና በሶስተኛ ደረጃ ደግሞ ከስሜትም ከቁጭትም አልፎ ደግሞ ወደ ተግባር ለመሸጋገር እንድንችል ጠቃሚ የሆነ ሀሳቦችን የሚያቀርብ ነው እና ከነኝ ሁኔታዎች አኳያ በእውነት ይሄ በጣም መሰረታዊ የሆነ በዚህ ደግሞ በምንሄድበት መንገድ መሰረታዊ መንገድ መድረሻችን ምንድን ነው የሚለውን በጥሩ ሁኔታ ከትበው ያቀረቡት ስለሆነ በእውነት ለሚያነበው ሁሉ ጠቃሚ የሆነ ነገርን የሚረዳበት ነው። እንደሚታወቀው በሀገር ማህበራዊ ኢኮኖሚና ፖለቲካዊ ነክ የሆኑ ነገሮች ላይ መጽሐፍ በጣም አስቸጋሪ ነው። የሰው ማስተያየት የተለያየ ነው። ስለዚህ እነኝህን ጨምቆ መልክ ባለ ሁኔታ ማስቀመጡ መጽሐፉ አንዱ ደግሞ በእውነት የሚወደድበትና ተነባቢ ይሆናል ብዬ የምልበት አንዱ ምክንያት ዝም ብሎ ስድ ሀተት አይደለም። አንዳንድ ሰዎች መጽሐፍ ሲጽፉ ምዕራፍ ሁለት ይሉና በቃ እስከ ምዕራፉ እስከሚያልቅ ድረስ መስበሪያ የለውም። በነጥቦች ተጨምቀው የወጡ ምንም ነገር አናገኝም። ስለዚህ ለማስታወስና ና ለመጨ ይሄ ግን በየምዕራፉ በጥሩ ሁኔታ ተቋጭተው ተጨምቀው የወጡ ነጥቦችን ያስቀምጣል። ስለዚህ ምዕራፉን ሁሉ ማስታወስ አያስፈልግም። ምዕራፉ ሲጨመቅ አንድ፣ ሁለት፣ ሶስት፣ አራት ምን ይሆናል የሚለውን እነኛን ደግሞ ነጥቦች ማስቀመጣቸው ለብዙዎቻችን መንገዱን የንባብ መንገዱን ቀላል ያደርገው። ከዚህ በተረፈ ደግሞ አንድ መጽሐፍ በጣም ተደማጭ ተነባቢ ሊሆን የሚችለው በውስጡ ሕይወትን የሚያሳዩ ምሳሌዎች፣ አነጋገሮች፣ አገላለጾች ሲኖሩ ነው። በዚህም መጽሐፉ በጣም የታደለ ና የተዋጣለት ነው። ስለዚህ በእውነት እንደው ማንም ሰው እንዲያነባው የማደፋፍረው መጽሐፍ የቀደመው ፕሮግራማችን እንግዳ ነበረች። ባለፈው 15 ቀን በተለምዶ ዳኛው አዳላ ወይም ተሳሳተ ቢባልም ዳኛዋ አዳላች ወይም ተሳሳተች መባል ከተጀመረም ቆይተዋል ብለን ስናበቃ እስከ ኢንተርናሽናል ሬፌሪ ወይም ዓለም አቀፍ ዳኝነት ከደረሰችው በአሁኑ ሰዓት ቶሮንቶ ካናዳ ነዋሪ ከሆነችውና በአሁኑ ዓመት እዚያው ቶሮንቶ በተካሄደው የኢትዮጵያውያን ስፖርት በዓል ላይ በተለይም የእግር ኳሱን ከመሩት ዳኞች ብቸኛዋና የመጀመሪያዋ ሴት ዳኛ ከሆነችው ከትራስ ገብረ ዮሐንስ ጋር የጀመርነው ወግ ዛሬ ልንቋጭ ነው። የመጀመሪያ ስንል ስህተት እንዳንሰራ ቢያንስ ለራዲዮ መጽሔት ለሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽንም ቢሆን የመጀመሪያ ሴት ዳኛ ነች። እና በቀደሞ ክፍል አንድ ውይይት ኢትዮጵያ ናዝሬት እንደተወለደች፣ ኢትዮጵያ ለተለያዩ እግር ኳስ ቡድኖች እንደተጫወተች፣ በብሔራዊ ሴቶች እግር ኳስ ቡድንም ተሰላፊ እንደነበረች፣ ባለትዳርና ባለቤቷም እንደ እርሷው አሰልጣኝና ዳኛም እንደሆነ አውግታናለች። እንዴ ለመሆኑ አንቺ አብራችሁ ያጫወታችሁበት ጊዜ ነበር ብዬ ጠየኳት። አንድ የወዳጅነት ጨዋታ ሰጥተውናል ትምህርት ቤት ኮተቤ ዩኒቨርሲቲ የወዳጅነት ልናጫውት ሄደን እስቲ ዛሬ እንኳ እና ስቲ ዳር ሆነሽ እኔ መሀል ላጫውት ብሎኝ ሄደን አጫውተናል አብረን እና ፎቶም አብረን ለማስታወሻነት ተነስተናል። በፈገግታ ተዋስቶ የተጀመረው ክፍል አንድ ውይይት የተቋጨውም እንዲሁ በፈገግታ ነበር። የዛሬ 15 ቀን ስድብ ቀይ ነው። ግን ስድብ ቀይ ነው ማለት ስድብ ቀይና ጥቁራለ እንዴ ጋር ለማለት ፈልጌ ነው። እንደሱ ለማለት አላልኩም። መሳደብ ያስወጣል በቄ ካርድ ያስወጣል። ያስድብ አይፈቀድም። ማንን ሲሰድብ? ማንኛውም ኢቭን የገዛ ተጫዋቹንም ከተሳደበ ደጋፊውንም ሆነ ዳኛውንም ማንኛውም ተጫዋች መሳደብ የለበትም። አንዳንድ ተጫዋቾች ተመልካችንም የሚዘልፉ አሉ። እሱም ቀይ ነው። ዳኛው ከሰማ ሜዳ ውስጥ እስከሆነ ድረስ መሳደብ አይችልም። ምክንያቱም ጸብ ጫሪነት ነው። ያንን በማድረጉ ጨዋታው ሊረበሽ ይችላል። ስለዚህ ያን ማድረግ የለበትም። ተጫዋች ከእነዚህ ሰላሳ አንድ ቡድኖች የማንኛው ቡድን ደጋፊ ነሽ? እኔ ማንም ደጋፊ አይደለሁም። የዳኞች ደጋፊ ነኝ። የቶሮንቶ ነዋሪ ስለሆንሽ ቶሮንቶ ዋንጫ እንዳገኝ ትፈልጊያለሽ እኔ ብዙም እኔ ኳሱን ነው እንጂ ዳኝነቴን እንጂ ማንም ጥሩ የተጫወተ እንዲያልፍ ነው የምፈልገው እንጂ እከሌ እከሌ ደጋፊ አይደለሁም እኔ አንዳንድ ጊዜ ዳኛና የመስመር ዳኛ አይግባቡ የምናየው ነገር ነው አንቺ ረዳት ዳኛ ሆነሽ የመሀል ዳኛው የሚለው ወይ ላንቺ አይጥምሽም ስለዚህ ባንዲራሽን እንዳውለበለብሽ ቀጥ ብለሽ ትቆሚያለሽ ያኛው አይሰማም እንዲህ አይነት የገጠመሽ ነገር አለ ብዙ ጊዜ ይኖራል በጨዋታ መሀል ምንድነው አንዳንዴ ጨዋታ በሚፈጥንበት ሰዓት ያው መሀሉ ያው ኳሱን ፎሎ ኳሱን ነው የሚከተለው ጌሙን እና አንዳንዴ አንዳንድ ያለመታየት ይኖራል። ይሄ ያጋጥማል። በስፖርት እንትን ላይ እኔም ብዙ ጊዜ ይገጥመኛል። እኔም ራሴ የማደርገው ነገር ስለሆነ ይሄ በኳስ እንትን ያለ ነው፣ ይገጥማል። ግን ያው ከዛ በፊት ግን ከመግባታችን በፊት ለዚህ መፍትሄ የሚሆነው ያው መነጋገር፣ አይ ኮንታክት መጀመሪያ፣ ከመውሰናችን በፊት አንዳንድ ውሳኔዎችን መታየት እንዳለብን እነጋገራለን። ያ ነገር መፍትሄ ይኖራል ብዬ እገምታለሁ። አንዳንድ ጊዜ ረዳት ዳኞች ዋናው ዳኛ ያጸደቀውን ግብ የሚያሽሩ አሉ። ያ ደግሞ ተጫዋቹን በጣም ያናድዳል እና አንቺ ሩቅ ነሽ እሱ እዚህ አይተዋል፣ ለምን ታደርጊያለሽ ምናምን፣ ግር ብለው ወደ አንቺ መምጣት እንደዚህ። ወደ መስመር ዳኛው ይህንን አይነት ሁኔታ ገጥሞሽ ያውቃል? የገባ ግብ ሽረሽ ታውቂያለሽ? ዳኛውን ውሳኔ በተቃረነ መልኩ? አዎ፣ ከዚህ በፊት ኢትዮጵያ ላይ እንደዚ አይነት ገጥሞኛል። ማለት ምንድነው ነው ወይ ኦፍሳይድ ይሁንና መሀል ዳኛው ላይ ይችላል። አንተ አውጥተሃል፣ ጎሉ ይጸድቃል፣ ተጫዋች ጎል መስሎት ያብዳል። ሲዞር ግን እኔ ያውጥቻለሁ መጀመሪያ ከጎሉ ከመግባት በፊት። እንደዚህ እንደዚህ አይነት ሲትዌሽን ግን ጎሉን መሻር የምችለው ከመጀመሩ በፊት ነው። ጎሉ ከተጀመረ በኋላ አይቻልም። ሳይጀመር ያው ፍላግህን ያህል ሲያጸድቅ አንተን ማየቱ አይቀርም። በዛ ሰዓት ትሽራል። ይሄ ያጋጥማል። ግን ከዚህ ሁሉ ያው መጀመሪያ ይሄ ነገር ከመፈጠሩ በፊት መታየቱ ጥሩ ነው ብዬ አስባለሁ። እንደ ነገርሽኝ አሁን ትምህርት ላይ ነሽ፣ ኮሌጅ ትገቢያለሽ፣ ፊዚዮቴራፒ ታጠኛለሽ። እስከ ምን ድረስ ይሄዳል ይሄ የዳኝነት ስራሽ? ሌላው የፊዚዮቴራፒ ስራሽ እየተካሄደ አብረሽ ትቀጥ ያለሽ ወይ እስከ ተወሰነ ጊዜ ነው እንዴት ነው? እስከ አቅሜ እስከቻለ ነው። እንግዲህ ያው ካናዳ አለው በፊፋ አሁን የእድሜ ሊስት አለው እስከ አርባ አምስት እስከ ሀምሳ አሁን ጨምሯል ምስል እስከ ሀምሳ ይላል ግን ያኔ ቤተሰብ ያው አይታወቅም። እንግዲህ ወደፊት ፋሚሊ ይመጣል። እንግዲህ ማቆም አልፈልግም። ደስ ይለኛል። ወደፊት እግዚአብሔር ከሰጠኝ ልጅም ከወለድኩኝ ያንን አድርጌ መቀጠል እችላለሁ። ትሬኒንጌን ከሰራሁኝ ይቻላል። አቅም እስከቻለ ድረስ ነው ዳኝነት መስራት የምችለው እዚህ ሀገር ደግሞ። ያው እንደማያቸው ብዙዎች አብሬያቸው ማጫወቶች አሉ አሉ ትልልቅ ሲኒየር ደስ ይላል። ጥሩ ነው። እኛ ሀገር እንደዚህ አይነት ነገር ብዙ አላየሁም። ማለት በጣም ትልልቅ ሰዎች ናቸው። አጠብቃቸውም ግን የራሳቸው የሆነ አቅማቸውን በሚመጥን መልኩ ሲያጫውቱ ያለው እና ጥሩ ነገር እንትን ይኖርሃል ወደፊት የሆነ ነገር እንኳን ብትል ታስፋ አለ። ገብቶሃል እየወደድከው ሙያህን ቤት የምትቀመጥበት አይደለም። አትሊስት በአቅም የምትችለው ነገር ታጫውታለህ እና ይነገ ደስ ይለኛል። ቀደም ሲል በሞንትሪያል ሴቶች የዓለም ዋንጫ ያ ነው ወደዚህ ወደ አሜሪካ ያመጣሽ በዛ ውድድር ላይ የገጠመሽ ነገር አለ የምታስታውሹ ለአድማጭ እንደው ማካፈል እፈልጋለሁ የምትያቸው ነገሮች። ወደ ካናዳ የዓለም ዋንጫ ምትዳ የሚገኝበት ጊዜ እዛ ሞንትሪያል ፊፋ ሲባል ያው ትልቅ እንትን ነው፣ ኦርጋናይዜሽን ነው እና ጥሩ ልምድ ያገኘሁበት ነው። ብዙ ሲኒየር ዳኞች የነበሩበት ነው። ከእነሱም ጥሩ ብዙ ልምዶች ነው ወስጃለሁ። ከባድ ነበር ማለት ግን ያው ሰርቻለሁ፣ ተወጥቼዋለሁ። ብዙ ጊዜ ያው ከአፍሪካ ስትመጣ ብዙ ተቀባይነት ያው ለእንትኖች ያደላሉ፣ ብዙዎች ፍሬንች ተናጋሪ ያ እንደዛ እንደዛ ነገር አለ። ግን እኛ በነበርንበት ጥሩ ነው ማለት ጥሩ እንትን አድርገውልናል። ያውቃሉ ከኔ በፊትም የመጡ አፍሪካ ዳኞች፣ ከአፍሪካ ሀገር የመጡ ሌሎች አፍሪካ ዳኞች ነበሩ። ያው እነሱንም ስለሚያውቋቸው ብቃታቸውን በእነሱም ስላዩ በኋላ ተቀአሉ። ሴቶች በብዛት ሴቶች ናቸው። ጥሩ ነበር። ያው እኔም የኔ ጌም የነበረው ፍራንስ ከኒውዘርላንድ ነበር ያጫወትኩት እና ያው ፍራንስ አራ ለዜሮ ነው ያሸነፈ ያንን ጨዋታ እና የመጀመሪያ ኢንተርናሽናል ባለ በፊፋ ደረጃ ስላጫወትኩኝ ደስ ብሎኛል። ያንን እና የመጀመሪያ የእሱ ነው ኢንተርናሽናል ጌም በፊፋ ደረጃ። ጥሩ ተወጣሹ፣ እንደ ገጠመሽ ችግር የለም መፍራት የመጀመሪያ ስለሆነ በተለይ ኢንተርናሽናል መፍራት ሳይሆን በቃ ማለት ደስ ነው ያለኝ ያ እድሉ እራሱ መገኘቱ ለእኔ ጥሩ ነገር ነው። ምክንያቱም እዛ በመሳተፍ ብቻ ጠርተው ብቻ ትሬኒንግም አድርገህ ጌም ላይ ሰጡህ ይችላሉ እንድትሳተፍ ብቻ ከሆነ ሀገር መጥተዋል ሁሉንም አማክሏል የሚል ነገር ብቻ ነው። ግን ያንን እድል አግኝቼ ትሬኒንግ ላይ ነው የማየው። ትሬኒንግ ላይ ሰርተ ጥሩ ከሆንክ ያመጡሃል፣ ጌም ይሰጡሃል። እና እዛ ላይ ለኔ ያንን ጨዋታ በመመደብ የራሱ በጣም ደስተኛ ነኝ። ምክንያቱም ይህንን እድል ላላገኘው ይችላሉ። ስለዚህ ደስተኛ ነኝ። ለእኔ ትራስ ምን አይነት ዳኛ ነች? ማለት አንዳንድ ዳኞች ለምሳሌ እኔ ማጣቸው ቀይ ካርድ የሚወዱ አሉ። አንዳንዶቹ ፍሽካ የሚያበዙ አሉ። ትራስ ምን አይነት ዳኛ ነች? ራሴ መግለጽ እንኳን ብዙ እንትን አይደለም፣ ግን ማለት ሜዳ ውስጥ ሲሪየስ ነኝ። ማለት ብዙ እንደዚህ ከተጫዋች ጋር ብዙ እንትን የመግባባት ባህሪ የለኝም። ማለት ጨዋታውን በስነ ስርዓት ነው የማጫወተው፣ እንደዚህ በቃ ስራ ነው። እኔ ጋ በጣም ሲሪየስ ነኝ። ኢቭን የማውቀው ሰው ቢሆን ሜዳ ውስጥ አላቆም ያውቃሉ። በዚህ ባህሪ እና ኢቭን ከዚህ በፊት የገጠመኝ ነገር አለ። አብሮ የሚማር ተማሪ ነበር ጓደኛዬ እና አብረን አንድ ክላስ ነው የምንቀመጥ። ጌም ነበራቸው ኢትዮጵያ እያጫወትኩ ና ሜዳ ውስጥ ስገባ በቃ ቶታሊ አላቆም ሲጠራኛል። በቃ ሲሪየስ እንዴ አለኝ። ስወጣ አንቺ እንደማንታወቅ ተወኝ ያልሻለኝ በ ይሄ ከሜዳ ስንወጣ እናወራለን። ይሄ ሜዳ ነው አልኩት። በቃ እና ብዙ ጊዜ ሜዳ ውስጥ ስገባ እኔ ራሴ አላቆም እቀየራለሁ። ማለት በቃ ሌላ ሰው ነው የሆኑ ጌም ውስጥና ብዙ ከተጫዋች ጌም እንትን አለልም። በቃ ሲሪየስ ጌሜን ብቻ ነው ማጫወተው። Kun da zan bari ne በዚሁ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ላይ ለምን ኢትዮጵያውያን ዳኞች አያጫውቱም ስል ነበር ሁሌ አሉን፣ ደሞ እኮ ያውም ዓለም አቀፍ ደረጃ ላይ የሚገኙ እና ሁሌ ገርምኛል፣ ያለማጫወታቸው በፌዴሬሽኑ አመራር ይህ ጉዳይ የሚመለከታቸውን እናናግር ካልንቆየን ለማንኛውም በቂ ኢትዮጵያውያን ዳኞች ካሉ ሊታሰብበት ይገባል ባዮች ነን። ይቅና ካትሉኝም አሜን። ክቡራና ክቡራት የምትከታተሉት ራዲዮ መጽሔትን ነው። ጸሐፌ ተውኔቱ እና ደራሲው አባተ መኩሪያ ወደሚዘከርበት ሁለት እንግዶች ወደሚሳተፉበት ሁለተኛ ክፍል ውይይት ደረስን። ተስፋዬ እሸቱ ይባላለሁ። በአዲስ አበባ ዩኒቨርሲቲ ቲያትር መምህር ነኝ። ፍቃዱ ተክለማርያም ነኝ እኔ ብሔራዊ ቲያትር የቲያትር ባለሙያ ነኝ። መልካም፣ ሁለታችንም አመሰግናለሁ። የሙያ ባልደረባ፣ ምናልባትም አባት ሊባል የሚችል አቶ አባተ ባለፈው ሰሞን ከዚህ ዓለም በሞት ተለይቷል። ሐዘናችሁ ከባድ መሆኑ ይሰማኛል። እግዜር ያጥናችሁ ላለው በቅድሚያ አባተን እንዴት እናስታውሰዋለን? መጀመሪያ እንደው ታሪኩን የት ተወልዶ የት እንዳደገ ምን እንደተማረ ከተነበበው ታሪክ ጨለፍ ጨለፍ አድርገው ያቀርቡልኛል። አቶ ተስፋዬ፣ እሺ እችላለሁ። ይህ ጋሸን የህይወት ታሪክ እኔ ነኝ ያዘጋጀሁት፣ ግን አሁንም ፍቃዱ ቢያነበው ነው ጥሩ የነበረው። እንግዲህ አንብቦ ካልከኝ፣ ምናልባት አለፍ አለፍ እያደረኩ ለማንበብ እሞክራለሁ። የቲያትር ስንፋሱን መራሄ ተውኔት አባተ መኩሪያን ማን ነው ሞት ያለው ይላል መግቢያው። ህዳር አስር ቀን ሺ ዘጠኝ መቶ ሰላሳ ሁለት ዓመተ ምህረት በአዲስ አበባ ከተማ ልዩ ስሙ አቧሬ በሚባል አካባቢ ከአባቱ ከአቶ ስለሽ ማንደፍሮ እና ከእናቱ ከወይዘሮ ብለሽ መኩሪያ የተወለደው የቤቱ ሁለተኛ ልጅ በሀገሬ ቲያትር ዋርካ ይሆናል ብሎ ማን ያሰበ ነበር? ማንም። ነገሩ እንዲሆነ አያቱ አቶ መኩሪያ ዳመና ወንድ ልጅ አልነበራቸውም እና የልባቸው ሾት ይሞላላቸው ዘንድ የሕፃኑን የአባተ ወላጆች አባተ ገና በተወለደ በስድስት ወሩ በአያቱ እጅ ያድግ ዘንድ ፍቃዳቸው ይሆናል። ህፃኑ አባተም በአያቱ አባትነት ያድጋል። አባትም ሆነ ውለት ከዚያን ጊዜ ጀምሮ መጣሪያ ሆነ። እንሆም በተግባር የናኘው የዛሬው ገናና ስም አባተ መኩሪያ እንደ ባተ እንደ ኮራ ዘመናትን ይሸጋገር በቃ። ጋሻ አባተ የመጀመሪያና ሁለተኛ ደረጃ ትምህርቱን ቀበና በሚገኘው በድሮ የቀዳማ ኃይለ ስላሴ የመጀመሪያ ደረጃ ትምህርት ቤት ተከታትሏል። አቶ መኩያ ልጃቸው ነገረ ፈጅ እንዲሆንላቸው ቢፈልጉም አባተ ግን በፊደል ነው የተለከፍኩት እንዲል እሱ ያገዘፈው የሀ ስድስት ወሩ ገጸ ባህሪ ጥበብን የሙጥኝ አለ። ተለክፎም ከረ፣ መለከፉም ለመልካም ሆነ። ተከታታይ የጥበብ ትውልድ ፈጠረ። እሱም በትውልዶች ውስጥ ኖረ፣ አሁንም በኋላም ወደፊትም ጋሸን በሄደበትና በሚኖርበት ሁሉ ውጫው ከአስራ ሁለተኛ ክፍል ማትሪኩሌሽን በጊዜው አጠራሩ፣ በኋላ የቀዳማዊ ኃይለስላሴ ዩኒቨርሲቲ የአራት ኪሎ ኮሌጅ ይገባል። የመጀመሪያ ዓመት ተማሪ እያለ እንደ ትልቅ እድል የሚቆጥረው አጋጣሚ ይፈጠራል። ዶክተር ፊሊፕ ካፕላን የዬል ስኩል ኦፍ ድራማ የድራማ ፕሮፌሰር መምህር የፉል ብራይት ግራንት በማግኘት የድራማ ትምህርት ቤት ለማቋቋም ተመድቦ ይመጣሉ። በወቅቱ ግን ድራማን የሚያስተምር ዲፓርትመንት አልነበረም። በመሆኑም የድራማ ክበብ ያቋቁማሉ። ዶክተር ፊሊፕ ካፕላንም የቲያትር ዝንባሌ ያላቸውን ግለሰቦች በማሰባሰብ የድራማ ይመሰርታሉ። ጋሻባትን እጁን አንጠልጥሎ ካፕላን ያስተዋወቀው ነፍሱን ይማረውና ና የስነ ጽሑፍ ጥናትና ምርምር ሊቁ ዶክተር ዮናስ ነበር። መደበኛ ትምህርቱን ከቲያትር ጥበብ ጋር በማጎዳኘት እየተማረ ቲያትር መስራቱን ይቀጥላል። ጎን ለጎን አስኬድኩት ይለዋል ጋሻባተ። ሁለተኛ አመት የምርሽ ተማሪ በነበረበት ወቅት ፊሊፕ ካፕላን የጸጋዬ ገብረ መድኅንን ኢምፔረር ቴዎድሮስን አዘጋጅቶ ለንጉስ ለቀዳማ ኃይለ ስላሴ ሲያቀርብ ሲያቀርብ ጋሻባተ ረዳት አዘጋጅ ነበር። ፊሊፕ ካፕላን ጥበብ ወትያትር ወይም ክሬቲቭ አርት ሴንተርን ያቋቁማሉ። ጋሻ ባተ መኩሪያ ከትምህርቱ ጎን ለጎን በኪነ ጥበብ ወትያትር እንዲያገለግል ከተማሪነቱ ከሚያገኙ ሀምሳ ብር የሶስት መቶ ሰባ አምስት ብር ልዩ ስኮላርሽፕ ሲሰጠውም ነበር። አራተኛ አመት ተማሪ በነበረበት ወቅት ጋሻ ባተ በህይወቱ የሚያዝንበት አጋጣሚ ይፈጠራል። ባለቅኔ ዮሐንስ አድማሱ ያቀረበው ለአምሳ ተወለደች በደቂቃ እንዳወጣ በስልጣን ሊቅ መሆን ይህም አለለካ ግጥም በዩኒቨርሲቲው ኃይለኛ ቁጣ በመቀስቀሱ ኪነጥበብ ወትያትር ይዘጋል። በወቅቱ ተስፋዬ ገሰሰ፣ አባተ መኩሪያ፣ ዶክተር ፊሊፕ ካፕላን፣ ሚስተር ጆን የሂሳብ ኃላፊ ማለት ነው፣ ወጋየሁ ንጋቱ፣ ደበበሸቱ ሁሉም የመድረክ ሰራተኞች ጨምሮ እንዲባረሩ ተደረገ። ጋሻ አባተም በወቅቱ ቴሌቪዥን የተቋቋመበት ጊዜ ነበርና ወደ ጣቢያው ለመዛወር ያመለክታል። ሶስት ወር እንደሰራም እንግሊዝ ሀገር ስኮላርሽፕ አገኘ። የጋሻ የህይወት ጉዞ እንደሚከተለውም ሆነ። ኢትዮጵያ ቴሌቪዥን ፕሮዲሰር ዳይሬክተር፣ ከዚያ እንግሊዝ ሀገር፣ ከዚያ እንደገና የኢትዮጵያ ቴሌቪዥን፣ ከዚያ በትርፍ ጊዜው ሀገር ፍቅር ትያትር አሰልጣኝ፣ ከዚያ ጀርመን ከዚ እንደገና የኢትዮጵያ ቴሌቪዥን ፕሮዲሰር ዳይሬክተር እንደገና ሀገር ፍቅር ከዚ ሀገር ፍቅር እንደገና እንግሊዝ ሀገር ከዚያ ብሔራዊ ትያትር ከዚ አይርላንድ ከዚ እንደገና ብሔራዊ ትያትር ከዚ አብዮቱ ፈነዳ። ረቴኝ ነፍሴ የጋሼ እሱ ብቻ ቋንቋ አሜሪካን ሀገር እንደገና እንግሊዝ፣ አየርላንድ ከዚ ሲቲ ሆል ከዚ አሜሪካን ሀገር ከዚ እንግሊዝ፣ ሞስኮ፣ ሌኒንግራንድ ከዛ ኢስት ጀርመን፣ ፖላንድ፣ ሀንጋሪ፣ ቼኮስሎቫኪያ፣ ሮማኒያ ከዚያ መኩሪያ ቲያትር ከዛ ጋሼ ዩኒቨርሲቲው በአዲስ አበባ ዩኒቨርሲቲ ከዚያ በተወለደ በሰባ ስድስት አመቱ ተንቀሳቃሹ ቲያትር ቤት አረፈ ይላል። እንግዲህ ከዚህ በኋላ ብዙ ስላለው ምናልባት ስራዎቹን ያበረካታቸውን አስተዋጽኦች ፍቄ በደንብ ሊነግረን ይችላል። እሱ ብቻ ሳይሆን እግዜር ይስጥልኝ አቶ ተስፋዬ ጋሽ ተስፋዬም ቀደም ሲል አቅርቤው ሰፋ አርጎ ነግሮኛል። ተስፋዬ ገሰሰ ማለት ነው። ስመ ሞክሼ ናቸው፣ እርስዎ ማለት አይደለም። ከመሃል እንደውም አንዳንድ የተደጋገማል። ጋሽ ተስፋዬ የተናገረውም አሁንም ያነበቡልኝ ጋሼ ነው የሚሉት። አባተን ቀረቤታ ያላችሁ ይመስለኛል። እንደሰማሁትም በጣም ከባድ ሀዘን ነበር ለእርስዎ አቶ ተስፋዬ እና እሱን የግል ትውስታውን ይነግሩኛል እንደ ወደ ፈቃደ ልመለስና ና ፈቃዱ፣ እንዴት ነው? በአንተ በኩልስ ጋሻባተን ምን ያህል ነው የምታስታውሰው? ምንድን ነው የጋሻባተ አለመኖር የሚተወው ቀዳዳ፣ ክፍተት የቱን ያህል ነው? እስቲ በዛ በኩል አንተ ትንሽ ጋሻባተን ማጣት ትልቅ ሎስ ነው እጦት ነው ማለት። በዚህ በኪነ ጥበቡ አለም እሱን አይነት ሰው ማጣት ቀስ እያሉ ሌሎችም ሌሎችንም ሰዎች እያጣን ነው፣ እና በጣም አስቸጋሪ ነው። በቃ ዋና ዋናዎቹ መሰረቶቹ እየጠፉ ሲሄዱ፣ ቀሪውን እንግዲህ አስበው እንዴት አይነት እጦት እንደሚሆን ያሳስባል። አዎ በጣም ያሳስባል። ከየሙያ ዘርፉም ከሌላም እንደዚህ እንደዚህ ሰዎች በጣም መኖር ያለባቸው ሰዎች ማለት እንደ ሰው መሞት አለ፣ ግን እንደው ኖረው ብዙ ትውልድ አፍርተው የምትላቸው ሰዎች ለትውልዱ መቆየት አለባቸው የምትላቸው ሰዎች በአሁኑ ጊዜ እያልኖሩ ነው እና ያሳዝናል። በጣም በጣም እና በዛ አንፃር የጋሻባት አለመኖር ጥሩ አይደለም። እዚህ ሙያ ላይ ክፍተቱ ሰፊ ነው ነው እምትለኝ። አሁን እንደጠቀስከው ጋሽ ተስፋዬም እንትን ብሏል። ቆይ በጣም ብዙ እየታገለ ነው ጋሽ ተስፋዬ። ራሱ ትልቅ ትልቅ ምሁር ነው ጋሽ ተስፋዬ። እንግዲህ ይህን ጋሽ አባሰብ ዘመነኛ ነው ያው ትንሽ ታላቅ ቢሆንም ይመስለኛል ተስፋዬ ማለታችን ነው። እነሱ እነሱ እየደከሙ ጋሽ ጸጋይም እንደዛ ሆኖ ነው ያለፈው። እንደዚህ እያለ እንግዲህ አየ መሰረት ያለው ሰው መቅረት አለበት ገብተዋል ለየሙያው፣ ለአገሪቷም ቢሆን እና ትንሽ ባዶነት ይሰማኛል። እኔ እንግዲህ የተፈጥሮ ሕግ አልፈቀደም እነዚህን ሰዎች የተፈጥሮ ሕግ አልፈቀደም እነዚህን ሰዎች ለማቆየት፣ ቅድም እንዳልከውም ፈቃዶ ከየሙያው ነው፣ ጋዜጠኞቹ፣ በደራሲያኑ፣ በአርቲስቶቹ ሰው ይገርማል። ለአንዳንዴ ያስፈራል። መግቢያው ላይ ቀደም ሲል ለመጥቀስ የሞከርነውም ይሄንን ነው። ምንድን ነው ያስፈራል? በግል እንደው አንተ ጋሻ ባተን እንዴት እንደምትገልጠው እንደ መድረክ ሰው እንደ ኪነ ጥበብ ሙያተኛ ትመለስበታለህ። ተስፋዬ ወደ እርስዎ ልምጣ። ይቅርታ ሁለታችሁን አንድ ፍቃደን፣ አንተ ተስፋዬን አንቱ በማለት በዩኒቨርሲቲ ያው መምህር በመሆኑ ከዛ ደረጃ ነው እንደ እንግዳ በማቅረብ ነው እንጂ ደግሞ የትያትርን ሰው ስለሆኑ የትያትርም ሰው ስለሆነ እንደው ካሁን ጀምሮ በአንተ ብለን የሚቀለኛል። እንዴት ነበር ሐዘኑ ተስፋ ይላንተ? ከባድ ነበሰቻለሁ ያው እንግዲህ፣ ብዙውን እንደ ፍቄ ያውቁታል። እኔ ጋር ከጋሽ ጋር የተዋወቅኩት እንደ ተማሪም እንደ ጓደኛም የዛሬ ስምንት ሰባት ዓመት አካባቢ ነበር እና እንግዲህ፣ ሰው በቃ የሀገራችን ያው ቅድም ስትለው እንደነበረው ክፍተቱ በጣም በዛ ይላል። እኔ ግን ፐርሰናላይዝ ነው የማደርገው፣ ወደ ራሴ ነው የማመጣው በጣም ለሻባተ በጣም በጣም ትልቅ ጓደኛ የነበረ ምናልባት ጓደኛ የስል ውስጡ መታበይ የለውም። ምክንያቱም እሱና በእኔ የህይወት ልምድ ኤክስፔሪንሱ ተሞክሮ መካከል የውቅያኖስ የሚያክል እንትን ያለው ምንድን ነው የምትለው ልዩነት በጣም ሰፊ ነው፣ ግን ጋሻባት ያው ሁሉ ኤክስፔሪያንሱ ፍቶ ነው ከኔ ጋር መጥቶ ጓደኛ የሆነው እና በጣም ጓደኛ ነው፣ ስለ የእውነት ጓደኛ ነበር። እኔ በህይወቴ ጋሻባተ የሚያክል ጓደኛ እንትን ብዬ አላውቅም፣ አጋጥሞኝ አያውቅም። ምክንያቱም እንደ እንደ የእውነት በቃ ይሰጥሃል፣ ልክ እንደ ጓደኛ ማለት ነው። ትረሰዋለህ። አንዳንዴ ቁጭ ብዬ ስናወራ ጋሻባተ መሆኑን እረሰዋለሁ እና በጣም ልክ እንደኔ በእኔ በእኔ እድሜ ያለ ወጣት እንደሚያወራው ነው የሚያወራኝ፣ እና በጣም ትልቅ ጓደኛዬን ነው ያጣሁት በቃ አሁን በኋላ ነው የሚመጣ የሀገሩ ቲያትር እንትን ክፍተት አለው ምናምን በኋላ ነው። ለእኔ ግን እንደ ጓደኛ ነው የሚሰማኝ፣ እንደ ትልቅ ክፍተት ባዶነት ነው የሚታየን። እና አንዳንዴ ለምሳሌ እንደዚሁ ስንጫወት አኮርፈዋለሁ፣ እረሳዋለሁ ጋሻባጠ የሚለውን ስ ከዛ መልእክት ይልክብኛል ኩርፊያን ያዳብርልህ በሉት ምናምን ይልና ስልክ ሲደውል አላነሳም። ከዛ ትንሽ ቆይና ይሰማኝና እደውልና ሶሪ ጋሼ ስልክህን ማንሳት ነበረብኝ ስለው እንደ ሶሪ አትበለኝ የዋር ማይ ፍሬንድ ይለኛል። ጓደኛዬና ይቅርታ አያስፈልግም ነው። አዎ ባያስፈልገውም ነን ተመልከተው ጋሼ ወርዶ ማለት ነው በጣም እና ሳሳት ምናምንም ብካ ይጠፋል። ያምናውቀው እድሜ ልኩም ቲያትር ሲሰራ የነበረው ሰው ይቶ እና ግን እንደ ጓደኛ ይቀርብሃል እና ለእኔ በጣም ከባድ ነው እንዳልኩ፣ በዚች ትንሽ እድሜ ውስጥ ጋሻ ባታ የሚያክል ጓደኛ ኑሮ ያቅም ለሮቴ ውስጥ የሚገርም ነው። ፈቃዱስ እንደት እንዴት ነው ወደ ራስ ውስጥ ታመጠዋለህ? እንደ ተስፋዬ ለምን ያጣኸው ነገር በጋሻ ባታ ለመኖር አለመኖር፣ አንድ ሌላ ደግሞ ከሱ ጋራ ምን ምን ሰርተሃል? ምናልባት የምታስታውሰው እና የግል ትዝታህን። በእውነት ተስፋዬ በጣም ጎበዝ አስተማሪ፣ ጎበዝ ሰው ነው። በወጣትነቱ እዚህ ደረጃ ላይ የደረሰ ሰው ነው፣ በጣም በጥረቱ እና እኔ ግላ በጣም አሁን የሚልህ ነገር እውነት ነው። ጋሻ ባተ ይወደው ነበረ በጣም ተስፋዬ ሜጫ ይለዋል ተስፋዬ እና ሀገሩ ሁሉ ወስዶት ምናምን በጣም ቅርበታቸው ልነግር አልችልም። እና ከዩኒቨርሲቲ ተማሪዎች ጋር አሁን በመጨረሻ እንግዲህ ከኛ በኋላ ምናምን ዩኒቨርሲቲ ነው የገባው። እና ዩኒቨርሲቲ እያሳለፈ ያለው ህይወት በቃ ሰው ልተካ ነው፣ በቃ በእናንተ እግር በቃ ጥሩ ጥሩ ልጆች እያገኘ ሆነ ምናምን ባለበት ጊዜ ነው አሁን ያለፈው ህይወቱ እና በጣም ያሳዝናል እና ከኔ ጋራ ከሺ ዘጠኝ መቶ ስልሳ ስምንት አመተ ምህረት ጀምሮ ነው የምንተዋወቀው ከሺ ዘጠኝ መቶ ሰማንያ አራት አመተ ምህረት ድረስ አብረን ሰርተናል። ምንም ሳንለያይ ማለት ነው። ከዛ በኋላ እንግዲህ ነው የተለያየ ነው የተለያየ ነው ማለት ወደ ዩኒቨርሲቲ ዓለም ወደ ሌላው ቦታ የመሄደው ከዚህ በኋላ ነው። እና እንዳልኩ በነዚህ ሁሉ ዘመናት አብረን ሰርተናል። እና የሰራ ናቸው ብዙዎቹ የጋሽ አባተ ውጤቶች የሆኑት ስራዎች የሆኑት የጋሽ ጸጋዬ ድርሰቶች ናቸው። እና የትርጉም ስራዎቹ የሌላ ሰዎች ስራዎች ጀምሮ ለምሳሌ ከአቶ አያልነህ ጋሻ እያለ ሙላት ከሱ ስራዎች ጀምሮ ነው። እሳት ሲነድ የሚል ቲያትር ስልሳ ስምንት ዓመተ ምህረት በሱ ነው ያንን ቤት የቀደሰው። ያንን አዲስ አበባ ማዘጋጃ ቤት የትያትርና ና ባህል አዳራሽ ከብሔራዊ ቲያትር ወደዛ ሲዛወር ተሾሞ ነው የመጣው ስራ አስኪያጅ ሆኖ እና ያን ጊዜ ነው እንግዲህ ከኔ ጋር የተዋወቅ ነው። ያኔ ብዙዎቻችንን አያውቅም። መድረክ ላይ ሰጠንና እንዴት ይለየን እና የሆነ ነገር መድረክ ላይ ግጥሞች እንድናነብ በቃላችን እንድንል የምናውቀውን ነገር አለን። ብዙዎቹ እንደዛ እያደረጉ ትንንሽ ግጥም እየተናገሩ ሲገቡ እኔ ደግሞ እንዳጋጣሚ ለራሴ ኤክሰርሳይዝ የማደርግባቸው ግጥሞች አጠናለሁ። ትልልቅ ግጥሞች፣ ምትለማመድበኛ ግጥሞች ከሼክስፒር የጋይ ጸጋዬ ትርጉሞች፣ ሀምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሀምሌትን ቱቢ ኦርናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ ስክሪፕቱን፣ የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት፣ መሪተዋ ላይ ሆኜ እንዲጫወት መረጠኝ። ያኔ ከስልሳ ስምንት ዓመተ ምህረት እንግዲህ እንግዲህ ከዛ ጊዜ ጀምሮ ነው ግንኙነታችን እና በጣም ትልልቅ ስራዎች አብረን ሰርተናል። መድረክም ላይ በጣም እኔ ሌላ የሌላ ሰው እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በምሞክርበት ጊዜ ሁሉ ተናግሮኛል። ሰው እንትኖች ፊት ያኔ ነው ያቃናኝ ወደ ራሴ የመለሰኝ። ራስህን ሁን አለ። አዎ ብዩር ሰልፍ አለኝ። ራስህን ሁን ብሎ ሰደበኝ። እንደው ሙልጭ አድርጎ ነው የሰደበኝ። እንግዲህ ጎረምሳ ሆነ ሰዎች ፊት ሰው ሲናገርህ ትንሽ አጸፋ ትመልሳለህ። ደስ አይልህም። ታፍራለህ እና ተፍረትን የምትመልሰው ነገር አለ። እኔ ግን ጸጥ ነው ያልኩት እና ንዴቴ ውስጤ ይታገለኛል ጎረምሳ ስለሆንኩ እና ግን ያን ጊዜ ምንም አላልኩት፣ ከመድረክ ወረድኩ። ከዛ በኋላ አሰብኩበት፣ ምን አልኩበት ብዙ ወደ ራሴ እንትን አልኩ። ውስጤ ውስጤን አየሁት። ከዛ በማግስቱ መጥቼ፣ ምጣ መድረክ ላይ ሌለኝ ፈለግኩ፣ ግን እሱ አልፈለገም። ማለት ስሜቴን አሁንም እንትን የለው ነበረ ይታዘብ ነበር ማለት ጉጉቴን። ለተዋናይ ደግሞ መድረክን መከልከል ያህል ቅጣት ምንም የለም። ደሞዝን ብትቀጣ ምንም ብትል እንግዲህ በዘመኔ ነው ማወራልህ ከሙያ ፍቅር አንጻር ምንም አይመስለንም። ሌላ ነገር ብትቀጣ፣ በጅራፍ ብትገረፍም ምንም አይመስልም። ግን መድረክ ስትከለከል በዘመኔ ነው ምልህ እና በጣም ትቆጫል። በጣም ነው የምንናደደው። ደስ አይለንም። እንደዛ ነበር የሚሰማን እና መድረክ ቶሎ አላስወጣኝም። ኋላ ውጣ ያለኝ ጊዜ ልክ እንደ ልጅ ነው ቦርድ ርቄ የወጣሁትና መጫወት ጀመርኩ። ስጫወት እንደ አጋጣሚ የጋይ ጸጋዬ ስራ ነበረ በጣም አንድ አስር አስራ ሁለት አስራ ጊዜ ሴንሰር ተደርጎ እንትን ሴንሰር አድራጊዎች መጥተው ከመንግስት ሰዎች መጥተው ያኔ አይተውት አልተስማሙም። በጣም ከብዷቸዋል። ማለት ባይታይ ፈቅደዋል። ምን ቲያትር ነበር። እሱም ሊታይ ይፈልጋሉ። እና ሁለት ሰው ብቻ ነው የሚጫወተው። በጣም ረጅም ቲያትር ነው። ጋሞ የሚባል ቲያትር ነው። የጋጸጋ ስራ ነው። ከዛ በኋላ አንድ ጊዜ ነው ለህዝብ የቀረበው። ተጫወትኩ። ስጫወት መድረክ ላይ መጣ። ሲጨርስ መድረክ ላይ መጣ። ሪሄርሳል ላይ ነው። አቀፈኝ። በቃ ሁለታችን እንንቀጠቀጣለን ውስጣችን እና እኔ ልቤ ይመታል። በኋላ ምን አባሽንስና አለ። በቃ አዝናቆቱ ያ ነበረ። ደስ አለው ረካ። ከዛ በኋላ ታረቅን። በቃ እና ይህን ሁሉ ይሄ ሁሉ ትዝታዬ ነው እና በጣም ለትክክለኛ የትወና አቅጣጫ እንዲኖረኝ ያደረገኝ ተሸባተ ነው። ለዚህ እንድ በቃ ለዛሬው ስሜ ለዛሬው በዚህ ሙያ እንግዲህ እንድከበርበት ያደረገኝ መሰረቴ ጋሽ አባተ ነው ይሄንን ምንም ጊዜ አረሳም እና በጣም ረጅም ዘመን አብረን ሰርተናል እንደ ጓደኛም ተስፋዬ እንዳለው አሁን እንደ አባትም እንደ ወንድምም ነበርን በጣም አረሳው ጋሽ አባተበት ተለያየ ፍቄም እንዳለው ጋሼ የቲያትር ብቻ መምህር አልነበረም በተለይ ለእኔ በጣም የህይወቴ ሁሉ ሜንተር ነበረ ምን ላይ ነበረ የውጭን ሀገር ኤክስፔሪንስ ማየት አለብሽ በጣም ወደፊት አቅጣጫሽ ከውጭ ሀገሩ ጋር ፓራሌል መሄድ አለበት እያለ ስናወራ በሱ በኩል አንድ ስኮላርሽፕ አገኘው። አሜሪካን ሀገር ኢምባሲ ከለከሉኝ ቪዛ። ከዛ እያበድኩ አገኘሁት። ጋሼ ጋሼ ከለከሉኝ እኮ አልኩት። ቀረሽባቸዋለኝ የሰማይ እንጀራ ብሹት አይገኝም። ቀረሽበት ቀረሽበትኝ ያልቀረሽብሽ አልቀረሸብኝም ብላት አልገጥምለት ነበር እንዴት። እንደገና እንደገና ድጋማ የሰማይ እንጀራ ብሹት አይገኝም የቀረውብሽ እንጂ ያልቀረሽብኝም የሚል አንድ ግጥም አለ። እና ቀረሽባቸው እንጂ አንቺ ገና ኮ የዋብንትን ዘ ስካይ ዘ ሊሚት ኢቭን ዘ ስካይ ዝና ዘ ሊሚት ይላል። ገደቡ ሰማይ ነው የሚገደበህ እንጂ ሩቅ ነው ደሱ በ እንግዶቼን ሁሉንም ቀደም ሲል የቀረበውን አቶ ተስፋዬ ገሰሰን እንዲሁም ደግሞ ፈቃዱንና አቶ ተስፋዬ እሸቱን አመሰግናለሁ። ስለተደረገው በኖርዝ አሜሪካ እግር ኳስ እንትን አስተያየት ልሰጥ ነው። የዛሬ ፕሮግራማቸውን ሰምቼ ነው። ከቶሮንቶ ነው የደወልኩት። ሁሴን አብዱ እባላለሁ። በቶሮንቶ በተደረገው የሰሜን አሜሪካ እግር ኳስ ጨዋታ በቶሮንቶ የሚገኘው የኢትዮጵያውያኖች ማህበርና ፌዴሬሽን አንድ ላይ ሆኖ ህዝቡን በድሎታል። በክለቡ የተወከሉት የኢትዮስታር ደጋፊዎች የኢትዮስታር ቡድን ተወካዮች ዋጋው ውድ ነው ብሎ በሚጨቃጨቁበት ሰዓት ሊሰሟቸው አልቻሉም። የኢትዮጵያን ማህበር የሰጡትን አስተያየት ብቻ ተቀብለው በአመት አንድ ቀን ኢትዮጵያ እንደ ሲከበር አምስት መቶ ብር ነው ሰው የሚከፍለው፣ ተብሎ በዛ ምክንያት ሌላውንም አራት መ አራት ሺህ ዶላር ያሁን በካናዳ እንቀበለን ብለው ነው ያቀረቡት። ቮለንተር የሚሰሩትን ሁሉ አስከፍለዋል። ቮለንተሩ ለምን እንከፍላለን ሲል መታወቂያ አልተዘጋጀም ብለው ነው። መታወቂያ ባይዘጋጅም ስማቸውን መዝግቦ ማስገባት ሲችሉ ያላቸውን መታወቂያ እያዩ አላያደርጉት አልፈለጉም። ስለዚህ በጣም ተወቃሾች ናቸው። በዚህ ይዞታ ከሄደ የመሄድና የእግር ኳሱን የኢትዮጵያ የመሰባሰቡን መገናኛነቱ ቀርሰው ወደ ቢዝነስ አተኩሯል። ስለዚህ አስተያየቴን አስተላልፉልኝ። በጣም አመሰግናለሁ ከቶሮንቶ። እናመሰግናልን አድማጭ ቅድም ብለናል የኤስኤፍኔ ሰዎችን ለማምጣት አሁን አድማጭ ካሉት ጋርም በአልቤትር ትርሃስ ውይይት መነሻ የተጠቀሰ ጉዳይ አለና፣ የፌዴሬሽን ሹማምንት ሆይ ጆሮአችሁን ስጡን እንላለን። እንግዲህ ለዛሬ የቀረን እስከ ማጠቃለያ ወሬ የሚያደርስን ዜማ ነው። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን ስልካችን 2022059942 የውስጥ መስመር 14 ነው። ኢሜይል ሆን አት ቪኦኤ ኒውስ ዶት ካም ብላችሁ ጽፋላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት ብሉን የራዲዮ መጽሔት አዘጋጅዎች ማለት አትርሱ። 330 ኢንዲፔንደንስ አቬኑ ዋሽንግተን ዲሲ ነው። አጠቃለያ ዜና ላሰማችሁ። የናይጄሪያው የሽብር ቡድን ቦኮ ሃራም ቀደም ሲል ጠልፏቸው ከነበሩ የቺቦክ ትምህርት ቤት ልጃገረዶች መካከል ሃምሳ የሚሆኑትን በቪዲዮ ካሳየ ወዲህ የሀገሪቱ መንግሥት ከቡድኑ ጋር ለመነጋገር እየሞከረ መሆኑ ተገልጿል። ከልጃገረዶቹ መካከል ብዙዎቹ መገደላቸውን ቦኮ ሃራም አስታውቆ የቀሩትን በእስረኛ ተዋጊዎቹ ለመለዋወጥ እንደሚፈልግ ተናግሯል። አንድ ፊቱን የሸፈነ የቡድኑ አባል ነው የተባለ ሰው በሚናገርበት የ11 ደቂቃ ቪዲዮ ልጃገረዶቹ የተገደሉት የሀገሪቱ መንግስት እያካሄደ ባለው የአየር ድብደባ ነው ብሏል። ኒውዮርክ ከተማ ውስጥ ትናንት ቅዳሜ ከመስጂድ ሶላት ሲወጡ ለተገደሉት ኢማምና ረዳታቸው ተጠያቂ ነው የሚባልን ተጠርጣሪ እያደነ መሆኑን የከተማይቱ ፖሊስ አስታውቋል። በሪዮ ኦሊምፒክ ኢትዮጵያውያን አትሌቶች ትናንትናና ዛሬ በተካሄዱ ውድድሮች ሁለት የነሐስ ሜዳሊያዎችን አግኝተዋል። ኢትዮጵያዊቱ ማሬ ዲባባ በሴቶች ማራቶን ዛሬ የነሐስ ሜዳሊያ አግኝታለች። ታምራት ሞላ ደግሞ ትናንት በተካሄደው ውድድር ሌላ የነሐስ ሜዳሊያ ባለቤት ሆኗል። በነገው ምሽት ዝርዝር ያለ የስፖርት ዘገባ ይኖረናል። ለዛሬ ዜናውን ያሰማኋችሁ ሰለሞን አባተነኝ። ጤና ይስጥልኝ። በደህና አደሩ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ5 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ አቀናባሪያችን ብርሃን ኃይሉን፣ እንዲሁም ደሳለኝ ጨምሬ የፕሮግራሙ አዘጋጅና አቅራቢ አዲስ አበበ ሰላም ደህና አደሩ እያልኩ በዚሁ ይሰናበታል።